በዚሁ የቡድን ሰባት የአካባቢ ሚኒስትሮች የተሳተፉ የዩኤስ አሜሪካ የአካባቢ ፌዴራል ተቋም ዳይሬክተር ስኮት ፕሩት ነበሩና የመጀመሪያ ቀን ተሳትፈው ከፕሬዚደንት ዶናልድ ትራምፕ ጋር ስብሰባ አለኝ ብለው ወደ አሜሪካ መብረራቸው ተመልክተዋል። ይሁንና የስድስቱ ሀገራት ሚኒስትሮች በአንድ ድምፅ ተስማምተው ፈርመው ያወጡት ጽሑፍ የፓሪስ ስምምነት በይሁንታ በማረጋገጥ የበካይ ጋዞችን መጠን በፈቃደኝነት ለመቀነስ የደረሱት የፓሪሱ ስምምነት ማረጋገጣቸውን ለንባብ አብቅተዋል። ቡድን ሰባት የሚባሉ በኢኮኖሚ የበለጸጉ ሀገራት ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣልያን፣ ጃፓንና ዩኤስ አሜሪካ ሲሆኑ አራት ታዳጊ ሀገራት ማለትም ኢትዮጵያ፣ ሩዋንዳ፣ ቺሌና ሞሎዲቭስ በታዳሚነት ተሳታፊ መሆናቸው ታውቀዋል። የኢጣሊያን የአካባቢ ሚኒስትር ጃንሉካ ጋሌቲ ከስብሰባው ፍጻሜ በኋላ እንደገለጡት የቡድን ሰባት መበታተን ስብሰባ ሊሆን ይችል ነበረ ግን የቡድን ሰባት ውይይት ሆኖ ተጠናቀዋል ጃንሉካ ጋሌቲ በማያዝ እንዳመለከቱት ቦሎኛ ላይ የተካሄደው ስብሰባ የሐሳብ ልዩነት ቢኖርም የዓለም ሙቀት መጨመርን ለመቀልበስ ርብርብ እንዲደረግ አጽንኦት ሰጥቶ ተፈጽመዋል ብለዋል። ይሁንና የቡድን ሰባት ስብሰባ በመቃወም ቦሎኛ ላይ ሰላማዊ ሰልፍን መካሄዱ ተስተውለዋል። ይህ በዚህ እንዳለ ሆኖ የዓለም አበይት ሃይማኖቶች የይሁዲ፣ ቡዲስት፣ ኢንዱና እስላም ማኅበረሰቦች ተወካዮች የተፈረመ የአየር ንብረት ለውጥ የዓለም ሕዝቦችን የሚጎዳ መሆኑ ድርቅ፣ በሽታ፣ ረሃብ፣ ጎርፍ የተጽዕኖ መግለጫዎች መሆናቸው የሚያስታውስ የአደራ ካርታ ለስብሰባው መሰጠቱና ርዕሰ ሊቃነ ጳጳሳት ፍራንሲስም የፍጥረት ቁንጂና የተጠበቀ እንዲሆን ለቦሎኛው የቡድን ሰባት ስብሰባ መልእክት ማስተላለፋቸው ታውቋል። የቦሎኛ ሜትሮፖሊታን ብፁዕ አቡነ ማቴዮ ዙፒ የአደራ ካርታው የፓሪስ ስምምነቱ እንዳይቀለበስ የሚጠይቅና የሚያሳስብ መሆኑ መግለጫ ሰጥተዋል። የአየር ንብረት ለውጥን ለመቋቋም ቀዳሚውን ኃላፊነት ማን ሊወስድ ይገባል የሚለውን ደሃና ሀብታም ሃገራች ሲያወዛግብ የቆየ ነው። ጥርት ያለ መመሪያ አለመኖሩ ሀብታም ሀገራት ኃላፊነት መውሰድ ይገባቸዋል ብለዋል። ሀብታም ሀገራት የፈለጉትን ነገር ማድረግ የለባቸውም። ካደረጉት ግን ሂሳቡ የሚከፍሉት ድሃ ሀገራት ናቸው ነበር ያሉት። የፓሪስ ስምምነት በክፍለ ዘመኑ መጨረሻ ላይ አማካይ የሙቀት መጠን ጭማሬ ከሁለት ዲግሪ ሴንቲግሬድ በታች በበቂ ሁኔታ እንዲቀነስ በተቻለ መጠን በአንድ ነጥብ አምስት ዲግሪ ሴንቲግሬድ መገደብን እንደ መስፈርትነት ማስቀመጡ የማይዘነጋ ነው። የዓለም ምጣኔ ሀብት ለአየር ንብረት ለውጥ የማይንበረከክ ዝቅተኛ የካርቦን ልቀት መንገድን መከተል የሚያበረታታ እንደሆነ የፓሪሱ ስምምነት እንደሚያመላክት የሚታወስ ነው። ተክልዝጊ ገብረ ኢየሱስ ለዶይቸ ቨለ ራዲዮ ሮም።